የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሰኔ 19 2016 ዓ ም ስርጭታችን አሁን ጀመረ። የባህር ዳር የሰላም ኮንፈረንስ ተሳታፊዎች የግጭት ታሳሪዎች እንዲፈቱ ጠየቁ። ከአስቸኳይ ግዛዎች መጠናቀቁን ተከትሎ እነኝህ ሰዎች ከሰር እንዲለቀቁ የሚል አጠቃላይ የመንግስት አሰራርም ወደ መደበኛው የህግ አተገባበር እንዲመለስ የሚል መግለጫ ወጥተናል። ስለዚህ አብሮ መሄድ ነው ጥሩ ነው ማለት ነው የሚችለው። ካቱቶች ጋዜጠኞች እየተፈቱ ነው። ከኛ መግለጫ በኋላ የሚተፈቱ አሉ። የሰማችኋቸው በትጥቅ ግጭት ውስጥ በሚገኘው የአማራ ክልል ርዕሰ መዲና ባህር ዳር ከተማ ላለፉት ሁለት ቀናት የተካሄደውን የሰላም ጉባኤ የተሳተፉ ልዩ ልዩ የህብረተሰብ ክፍሎች በግጭቱ አውድ ውስጥ የታሰሩ ፖለቲከኞች፣ ምሁራን፣ ጋዜጠኞች እና ተጽዕኖ ፈጣሪ ዜጎች እንዲፈቱ መጠየቃቸውን አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን የሪጅን ዳይሬክተር አቶ አለሙ ምህረት የተናገሩትን ነው። ሙሉ ዘገባው በአብይ ርዕስ ይቀርባል። ሰላም፣ ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጭ ተመልካቾች። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን ከስቱዲዮ ይመራልናል። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ለዓለም ዜናዎቹ እንግዲ ወልዴ እዚህ አብሮኝ ስቱዲዮ ይገኛል። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁ እንድትቆዩ እንጋብዛል አብራችሁ እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜና ወደ እንግዱ ወልዴ ልውሰዳችሁ። በድጋሚ እንደምናመሻችሁ። ጁሊያን አሳንጅ አገሩ አውስትራሊያ ገብቷል። በተመድ የሚደገፍና በኬንያ ፖሊስ የሚመራ ሀይል ሄይቲ ገብተዋል። ዊልያም ሩቶ የታክስ ማሻሻያ ህጉን በፊርማቸው እንደማያጸድቁ ዛሬ አስታወቁ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በኬንያ የታክስ ጭማሪን በመቃወም በተደረጉ ሰልፎች ላይ ከ20 በላይ ሰዎች መገደላቸውን ተከትሎ መንግሥት ሰላማዊ የሆነ ተቃውሞ የማድረግን መብት እንዲያከብር አሜሪካ ዛሬ ረቡዕ ጥሪ አድርጋለች። ሰላማዊ ህዝባዊ ስብሰባ የማድረግ መብታቸውን በመጠቀም ላይ ያሉ ኬንያውያን አደጋ ላይ እንዳያወድቁ ጥንቃቄ እንዲደረግ መወቶታችንን እንቀጥላለን ሲሉ የአሜሪካዊ ብሔራዊ ደህንነት ምክር ቤት ቃል አቀባይ ጃን ከርቢ ለዜና ሰዎች ዛሬ ተናግረዋል። መብቱ በኬንያ ህገ መንግስት የተጠበቀ በመሆኑ መከበር አለበት የሚል እምነት አለን ሲሉ ከርቢ ያክለዋል። በትናንትና ዕለት ተቃዋሚዎች ፓርላማውን መውረራቸውና በርካቶች በጸጥታ ኃይሎች በተተኮሰ ጥይት መገደላቸውን ተከትሎ የአገሪቱ ፕሬዚደንት ዊልያም ሩቶ የታክስ ማሻሻያ ህጉን በፊርማቸው እንደማያጸድቁ ዛሬ ረቡዕ አስታውቀዋል። የታክስ ጭማሪው ያስፈለገው የውጭ ዕዳን ለመክፈል እንደሆነ መንግስት ሲገልጽ ቆይቷል። ኬንያውያን በበኩላቸው የታክስ ጭማሪው ባለው የኑሮ ጫና ላይ ይበልጥ ስቃይ ውስጥ እንደሚከታቸው ይገልጻሉ። ትናንት በፓርላማው የተከሰተውን ውስጥ ተከትሎ መንግሥት መከላከያ ሰራዊቱን አሰማርቷል። ሁኔታውን የሀገር ክህደት ሲሉ የገለጹት ሩቶ የታክስ ሕጉ ሰፊ ቅሬታ እንዳስከተለና ሕዝቡ ላሰማው ድምፅ ምላሽ እንደሰጡ አስታውቀዋል። ይህ በእንዲህ እንዳለ በተባበሩት መንግስታት ድርጅት የሚደገፍና በኬንያ ፖሊስ የሚመራ ኃይል ሄይቲን በማበጥ ላይ ያሉትን ወሮበሎች ለመጋፈጥ ትናንት ማምሻውን መዲናዋ በሆነችው ፖርቶ ፕሪንስ ገብቷል። ሁለት መቶ የሚሆኑ የኬንያ ፖሊስ ኃይል አባላት ትናንት ሄይቲ ቢገቡም የመጀመሪያው ተግባራቸው ምን እንደሆነ አለመታወቁን የአሶሴትድ ፕሬስ ዘገባ አመልክተዋል። 80 በመቶ የሚሆነውን የመዲናዋን ፖርቶ ፕሪንስ ክፍል የሚቆጣጠሩትን ወሮበሎች እንደሚፋለሙ ግን ይጠበቃል። ወሮበሎቹ በየመንደሩ ባደረሱት ጥቃት 580 ሺ የሚሆኑ ነዋሪዎች ቤታቸውን ጥለው ለመውጣት ተገደዋል። ወሮበሎቹ የተጠናከሩ መምጣታቸው የኤቲን መንግስት የውጭ ኃይል እርዳታ እንዲጠይቅ አስገድደዋል። በኤቲ የውጭ ኃይል ሲሰማራ ለአራተኛ ጊዜ ነው። ከእንደ አውሮፓውያን አቆጣጠር 2004 እስከ 2017 የነበረው የተመድ ልዑክ በፆታ ጥቃትና አስር ሺህ የሚጠጉ ሰዎችን ሕይወት የቀጠፈውን ኮሌራን ወደ አገሪቱ ይዞ ገብቷል በሚል በመከሰሱ አንዳንድ የሄይቲ ዜጎች የአዲሱን ኃይል መግባት በጥርጣሬ እንዲመለከቱ አድርገዋል። ሌሎች ደግሞ በመልካም ተቀብለዋል። የኬንያ መንግሥት የፖሊስ ኃይሉን ወደ ሄይቲ ለማሰማራት መወሰኑ በሀገር ውስጥ የሕግ ንትርክና ተቃውሞ ገጥሞት ነበር። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዊኪሊክሱ መስራች ጁሊያን አሳንጅ ከሰዓታት በፊት ካንብራ አውስትራሊያ ገብቷል። ትላንት ረቡዕ በሰላማዊ ውቅያኖስ የአሜሪካ ግዛት በሆነችው ሳይፓን የፌዴራል ፍርድ ቤት ቀርቦ ከተከሰሰበት 18 የሚሆኑ ጉዳዮች ውስጥ በአንዱ ጥፋተኝነቱን አምኖ ዳኛዋ በእስር ላይ የቆየበትን አምስት ዓመት ወደ ቅጣት ቀይረው ነፃ ያወጡት ጁልያን አሳንጅ በአውስትራሊያ መዲና ካንብራ የአየር ማረፊያ ደርሶ ከአውሮፕላን እንደወረደ ባለቤቱንና አባቱን አቅፎ ሲስም ተስተውሏል። ባለፉት ወራት ውስጥ በአሜሪካው የፍትህ መስሪያ ቤትና በጁልያን አሳንጅ ጠበቆች መካከል ድርድር ሲደረግ የቆየ ሲሆን ጁልያን አሳንጅ የአሜሪካ ብሔራዊ ደህንነትን አደጋ ላይ የሚጥሉ መረጃዎችን አትመዋል በሚል በቀረበበት ክስ በፍርድ ቤት ቀርቦ ጥፋተኝነቱን የሚያምን ከሆነ በእንግሊዝ ለአምስት ዓመታት የቆየበት የእስር ጊዜ ወደ ቅጣት ተቀይሮ ነፃ እንደሚወጣ ስምምነት ላይ ተደርሶ ነበር። የአውስትራሊያ መንግሥት ከአስር ዓመታት በላይ የፈጀውን የሕግ ሂደት እንዲያበቃ ለአሜሪካ መንግሥት ጥያቄ ማቅረቡና የፕሬዚዳንት ጆ ባይደን አስተዳደርም ጉዳዩ እልባት እንዲያገኝ ፍላጎቱን መግለጹ ትላንት በፍርድ ቤት ለተደረሰበት የመጨረሻ ውሳኔ አስተዋጽኦ ማድረጉ ተዘግቧል። ጁሊያን አሳንጅ ከአውሮፓውያን አቆጣጠር 2010 ጀምሮ በወቅቱ ብራድሊ ማኒንግ ተብሎ በሚጠራ በኋላ ግን ጾታውን ወደ ሴት ቀይሮ ቼልሲ ማኒንግ በሚል ከምትጠራ የቀድሞ የአሜሪካ መከላከያ ሰራተኛ ያገኘውን ጥብቅ የአሜሪካ መከላከያና ዲፕሎማሲያዊ ሰነዶችን በዊኪሊክስ ድረ ገጹ ላይ በማተሙ ነበር ለመከሰስ የበቃው። በተጨማሪም አሳንጅ የፆታ ጥቃት ፈጽሟል በሚል በስዊድን ክስ ቀርቦበት የነበረ ሲሆን ከእንግሊዝ ተይዞ ወደ ስዊድን እንዲተላለፍ የነበረውን ጥያቄ ተከትሎ በእንደ አውሮፓውያን አቆጣጠር 2012 ለንደን በሚገኘው የኢኳዶር ኤምባሲ የፖለቲካ ጥገኝነት ጠይቆ ለሰባት ዓመታት በኤምባሲው ግቢ ውስጥ ኖሯል። አሳንጅ ከኤምባሲውና ና ከኤኳዶር መንግስት ጋር የነበረው ግንኙነት በመሻከሩም ለእንግሊዝ መንግስት ተላልፎ ተሰጥቶ ላለፉት አምስት ዓመታት በከፍተኛ ጥበቃ ስር በሚገኝ እስር ቤት ቆይቷል። ትናንት በአሜሪካ ፍርድ ቤት የተሰጠው ውሳኔ ለ14 ዓመታት የቆየውን የጁሊያን አሳንጅን የተጓተተ ዓለም አቀፍ የህግ ሂደት መቋጫ አበጅትሎታል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት የኔዘርላንዱን ጠቅላይ ሚኒስትር ማርክ ሩተ ቀጣዩ የቃል ኪዳኑ ዋና ጸሐፊ አድርገው መርጠዋል። ድርጅቱ ምርጫውን ያደረገው በዩክሬን ያለው ጦርነት ተፋፍሞ በቀጠለበት እንዲሁም አሜሪካ ቃል ኪዳኑን በተመለከተ ወደፊት የሚኖራት አመለካከት በእርግጠኝነት ባልታወቀበት ሁኔታ ነው። ማርክ ሩተ በመጪው ጥቅምት ስልጣኑን ይረከባሉ ተብሎ ይጠበቃል። የወቅቱ የቃል ኪዳኑ ዋና ጸሐፊ የሆኑትን የቀድሞው የኖርዌይ ጠቅላይ ሚኒስትር ጀንስ ስቶልትንበርግ ለመተካት ሌላው ተወዳዳሪ ሆነው የቀረቡት የሮማንያው ፕሬዚደንት ክላውስ ዮሐንስ ባለፈው ሳምንት ከውድድሩ መውጣታቸውን በማሳወቃቸው የኔዘርላንዱ ማርክ ሩተ ካለ ተቀናቃኝ እንዲመረጡ ሆኗል። አዲሱ ዋና ጸሐፊ የኔቶ አባል አገራት ለዩክሬን የሚሰጡትን ድጋፍ ለማስቀጠል እንዲሁም ቃል ኪዳኑ በቀጥታ ከሩሲያ ጋር ወደ ጦርነቱ እንዳይገባ መግታትን የመሰሉ ፈተናዎች ይገጥሟቸዋል ተብሏል። ለቃል ኪዳን ድርጅቱ ብዙም ስፍራ የማይሰጡት ዶናልድ ትራምፕ በአሜሪካ ወደ ስልጣን ለመመለስ የመቻላቸው ጉዳይም የዋና ጸሐፊው ሌላ ፈተና እንደሚሆን ተነግረዋል። በመጨረሻም በአሜሪካ ፕሬዚደንታዊ ምርጫ እጩዎች የሆኑት ዴሞክራቱ ጆ ባይደን እና ሪፐብሊካኑ ዶናልድ ትራምፕ የመጀመሪያውን ክርክር ነገ ሐሙስ ማምሻውን አትላንታ በሚገኘው የሲኤንኤን ስቱዲዮ ያደርጋሉ። በክርክሩም ከራሳቸው ይልቅ የተቀናቃኙ መመረጥ ለአገሪቱ አደጋ መሆኑን ለአሜሪካ ሕዝብ ለማስረዳት ይሞክራሉ። ባይደን አገሪቱን እያቆረቆዙ ናቸው በማለት ትራምፕ ሲከሱ ሰንብተዋል። የዋጋ ግሽበትና ወንጀል በአገር ውስጥ መበራከት በውጭ ደግሞ በአውሮፓና በመካከለኛው ምስራቅ በመካሄድ ላይ ያሉትን ጦርነቶች በመጥቀስ ባይደን አሜሪካንን ወደ ሦስተኛው የዓለም ጦርነት እያቀረቡ እንደሆነ ትረምፕ ይከሳሉ። ባይደን በበኩላቸው ትረምፕ ሀገሪቱን ወደ ኋላ ሊመልሱ እየሞከሩ ነው ሲሉ በተቃራኒ ይከሳሉ ታይተዋል ያሏቸውን መሻሻሎችና መልካም ሁኔታዎችንም ትረምፕ የሚመርጡ ከሆነ ከሆነ አደጋ ላይ ይወድቃሉ ሲሉ ይተቻሉ። ሁለቱ እጩዎች ተቀራራቢ ድጋፍ እንዳላቸው የሕዝብ አስተያየት መለኪያዎች በማመልከታቸው የነገውን ክርክር አጓጊ አድርጎታል። ክርክሩ ለሁለቱም እጩዎች መልካም አጋጣሚ የሚፈጥር ቢሆንም በተቃራኒው ደግሞ አደጋም ሊኖረው እንደሚችል ተንታኞች በመናገር ላይ ናቸው። ሁለቱም እጩዎች ክርክሩን የሚያደርጉት በፓርቲዎቻቸው በይፋ በእጩነት ከመቅረባቸው በፊት ነው። በክርክሩ ወቅት በአካል ተገኝተው የሚከታተሉ ታዳሚዎች የማይኖሩ ሲሆን የመክፈቻ ንግግር እንደማይፈቀድ ታውቋል። ተረኛ ያልሆነው ተናጋሪ ማይክራፎን ተራው እስኪደርስ እንደሚዘጋ የክርክሩ አስተናጋጅ የሆነው ሲኤንኤን አስታውቋል። ክቡራትና ክቡራን፣ በዚሁ የምሽቱን የዓለም ዜና አጠቃልላለሁ። ለቀሪው ዝግጅቶች ወደ ደረጀ ደስታ አመራቸዋሉ። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ዝግጅታችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀርብልናል። በዌብ ና ማህበራዊ ድረገጽ ፕሮዲውሰር አበባየው ገበያው አብራን አለች። የፕሮግራሙ አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ርዕስ እንለፍ። የባህር ዳር የሰላም ኮንፈረንስ ተሳታፊዎች የግጭት ታሳሪዎች እንዲፈቱ ጠየቁ። በትጥቅ ግጭት ውስጥ በሚገኘው የአማራ ክልል ርዕሰ መዲና ባህር ዳር ከተማ ላለፉት ሁለት ቀናት የተካሄደውን የሰላም ጉባኤ የተሳተፉ ልዩ ልዩ የህብረተሰብ ክፍሎች በግጭቱ አውድ ውስጥ የታሰሩ ፖለቲከኞች፣ ምሁራን፣ ጋዜጠኞች ና ተጽዕኖ ፈጣሪ ዜጎች እንዲፈቱ ጠይቀዋል። ተሳታፊዎቹ በሰላም ጉባኤው ማጠቃለያ ላይ ባወጡት ባለ አስር ነጥብ የአቋም መግለጫ መንግስት ታሳሪዎቹን በምህረትና በይቅርታ መፍታቱ ለክልሉ ዘላቂ ሰላም የበኩላቸውን እንዲወጡ ያስችላል ብለዋል። ጉባኤውን ባዘጋጀው በክልሉ መንግስትና በተሳታፊዎች መካከል እስረኞች እንዲፈቱ መግባባት ላይ ስለመደረሱ ግን የተገለጸ ነገር የለም። የግጭት ታሳሪዎች እንዲፈቱ በሰላም ጉባኤው የአቋም መግለጫ ላይ የቀረበው ጥያቄ የኢትዮጵያ ሰብዓዊ መብቶች ኮሚሽን በአማራ ክልል ላይ የተደነገገው አስቸኳይ ጊዜ አዋጅ ባለፈው ግንቦት ወር መጨረሻ ማብቃቱን አስመልክቶ ያወጣውን መግለጫ እንደሚያንጸባርቅ በኮሚሽኑ የሪጅን ዲሬክተር አቶ አለሙ ምህረት አመልክተዋል። የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል ከክልሉ ተመርጠው ወደ ህዝብ ተወካዮች ምክር ቤት የገቡት አቶ አበባው ደሳለው መንግስት ራሱ ባዘጋጀው የምክክር መድረክ ላይ የግጭት ታሳሪዎች እንዲፈቱ የሚጠይቅ የአቋም መግለጫ ማውጣቱ ታሳሪዎችን ለመፍታት እቅድ እንዳለው የሚያሳይ ነው ብለዋል። አስቴር ምስጋናው ዝርዝር አላት። ባለፉት ሁለት ቀናት የአማራ ክልል መንግስት በባህር ዳር ከተማ ያዘጋጀውና የሀገር ሽማግሌዎች፣ የሃይማኖት አባቶች እና ሌሎች የህብረተሰብ ክፍሎች የተሳተፉበት የሰላም ጉባኤ ሲጠናቀቅ በወጣው ባለ አስር ነጥብ የጋራ አቋም መግለጫ በክልሉ ከተፈጠረው ግጭት ጋር በተያያዘ ተጠርጥረው የታሰሩ ፖለቲከኞች፣ ጋዜጠኞች፣ ምሁራንና ተጽዕኖ ፈጣሪ ዜጎች እንዲፈቱ ጠይቋል። መንግስት ታሳሪዎችን በይቅርታና በምህረት እንዲፈታ የጠየቁት ጉባኤተኞቹ እርምጃው ተጠርጣሪዎች። ሰዎቹ ለአካባቢያቸው ዘላቂ ሰላም መስፈን የበኩላቸውን ሚና ለመጫወት እንደሚያስችላቸው አመልክተዋል። ከባህር ዳሩ መግለጫ አስቀድሞ የተለያየ የሀገር ውስጥና ዓለም አቀፍ አካላትም በተለይ የታሰሩ ሰዎችን መፍታት አስፈላጊነት በተመለከተ ጥሪዎችን አቅርበዋል። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ ባለፈው ዓመት ሐምሌ 28 ቀን 2015 ዓ.ም የተደነገገው ለ10 ወራት የቆየው የአስቸኳይ ጊዜ አዋጅ ግንቦት 28 ቀን 2016 ዓ.ም ማብቃቱን ተከትሎ መግለጫ የወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን በአዋጁ አውድ ውስጥ በቁጥጥር ስር የዋሉ ሰዎች ከእስር ሊለቀቁ ይገባል ማለቱ ይታወሳል። ይህንኑ በማስታወስ ያነጋገርናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የሪጅን ዳይሬክተር አቶ አለሙ ምህረት በአቋም መግለጫው የቀረበው ጥያቄ የኮሚሽኑን ሐሳብ ያንጸባረቀ ነው ብለዋል። በተለይ ከአስቸኳይ ጊዜ አዋጅ አፈጻጸም ጋር በተያያዘ የተያዙ ሰዎች ነበሩ። ከአስቸኳይ ጊዜ አዋጁ መጠናቀቁን ተከትሎ እነኝህ ሰዎች ቀሰር እንዲለቀቁ የሚል አጠቃላይ የመንግስት አሰራርም ወደ መደበኛው የህግ አተገባበር እንዲመለስ የሚል መግለጫ ወጥተናል። ስለዚህ አብሮ መሄድ ነው ጥሩ ነው ማለት ነው። ምንችነው ጋዜጦች ጋዜጠኞች እየተሰጡ ነው፣ ከኛ መግለጫ በኋላ እየተሰጡ አሉ። የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል ከክልሉ ተመርጠው ወደ ህዝብ ተወካዮች ምክር ቤት የገቡት አቶ አባው ደሳለው በበኩላቸው መንግስት ራሱ ባዘጋጀው የምክክር መድረክ ላይ የግጭት ታሳሪዎች እንዲፈቱ የሚጠይቅ የአቋም መግለጫ ማውጣቱ ታሳሪዎቹን የመፍታት እቅድ እንዳለው ያሳያል ብለዋል። በመንግስት ነው፣ በተለይ ደግሞ በክልል አመራሮች እንዲሁም በፌዴሬሽን ምክር ቤት ፕሬዚዳንቱ ሳይቀር የተገኙበት መድረክ ነው። ተሰብሳቢዎች እነማን ናቸው? ተሰብሳቢዎች በምን አይነት ተመረጡ የሚለው ምንም አይታወቅም። እኔ ምርጫ ክልል አካባቢ እንደውዬ ለማጣራት ሞክር ማን እንደተሰበሰበ እንኳን ከዛ ምርጫ ክልል አይታወቅም። በምን መስፈርት ተሰብሳቢዎች እንደተመረጡ አይታወቅም። ስለዚህ እንደው የአማራ ህዝብ አቋም አድርጎ ለመውሰድ ነው። አላማውን ቀድሞ የታሰበ ነው። አስፈጻሚው አካል መጀመሪያ ያዘጋጀው ነገር አለ፣ የወሰነው ነገር አለ። ያንን እንግዲህ ህዝብ ድምጽ አስመስሎ የህዝብ ጥያቄ ስለመጣ ነገር እንደወሰነ አስመስሎ ለማቅረብ ከስካልሆነ ድረስ ሽማግሌዎቹ ቻቸውን የሚወስኑት ነገር ይኖራል ብዬ አልገምትም። ትምሳኔ ቀደም ብሎ የወሰነ ጉዳይ ነው ብዬ ነው ማሰብ። ምክንያቱም ያቸው ጊዜ አዋጁ አልቋል። ዜጎች የታሰሩት በደረቅ ወንጀል አይደለም፣ በፖለቲካ አመለካከታቸው ምክንያት ነው። ዲሞክራሲያዊ መብታቸውን ስለተጠቀሙ ስለሆነ ጫናውም፣ ያለማቀፍ ጫናም እየበረታ ስለሆነ ምናልባት ሊፈቱ ይችላል ብዬ ገምታል። የባህርዳሩ የሰላም ጉባኤ ተሳታፊዎች ትጥቃዊ ትግልን ምርጫቸው አድርገው ጫካ ለገቡና ወንድሞችና እህቶች ሲሉ ለጠሯቸው ወገኖችም የውይይትና የድርድር ጥሪን አቅርበዋል። በክልላችን ውስጥ እየሆነ ባለው ነገር ወንድም ወንድሙን እየገደለና ሕዝባችን የከፋ ችግር እየደረሰበት ነው ባሉበት መግለጫቸው በጫካ ያሉ ወንድሞች ጥያቄያቸውን በሰላማዊ መንገድ እንዲያቀርቡና የመንግስት የጸጥታ ኃይሎችም ጥቃት ከመሰንዘር ተቆጥበው በፍጹም ሙያዊ ዲሲፕሊን እንዲቀርቧቸው ጠይቀዋል። ከትግራይ ክልል አዋሳኝ ከሆኑ አካባቢዎች ጋር በተያያዘ የሚነሱ የማንነትና የአስተዳደር እንዲሁም በህገ መንግስት ማሻሻያ ዙሪያ መወያየታቸውን በአቋም መግለጫቸው ላይ የጠቆሙት የጉባኤው ተሳታፊዎች ለመንግስት ጥያቄ ማቅረባቸውን አስታውቀዋል። ህወሀት የማንነትና የአስተዳደር ጥያቄ ባለባቸው አካባቢዎች የፕሪቶሪያን የሰላም ስምምነት በመጣስ ወረራ መፈጸሙን ያነሳው የሰላም ጉባኤ ተሳታፊዎች የአቋም መግለጫ በወረራ ከያዛቸው አካባቢዎች ለቆ እንዲወጣ አሳስቧል። የሰላም ስምምነቱ በተሟላ ይዘት ተፈጻሚ እንዲሆንና ጥያቄዎቹን በሰላማዊና ህግን መሰረት ባደረገ መልኩ ምላሽ እንዲሰጣቸው መንግስትን ጠይቋል። ከጉዳዩ ጋር በተያያዘ ከህዝባዊ ወያኔ ሀርነት ትግራይ ህወሀት ጽህፈት ቤት አመራሮች አቶ እያሱ ተስፋዬና አቶ አማኑኤል አሰፋ እንዲሁም ከትግራይ ክልል ደቡባዊ ዞን አስተዳደር አመራሮች ምላሽና ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። እንደተሳካልን ይዘን እንመለሳለን። ለአሜሪካ ድምፅ አስቴር ምስጋ ነው የምትከታተሉት። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ በቀጥታ የሚሰራጭላችሁን የረቡዕ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕሰ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ሰብአዊ መብቶች ኮሚሽን በህዝብ ተወካዮች ምክር ቤት ትላንት ማክሰኞ የጸደቀው የመሬት ይዞታ ካሳ ክፍያ የአዋጅ ማሻሻያ የመብት ጥሰትን ያስከትላል ሲል ተችቷል። ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትን ካሳ የሚከፈልበትንና ተነሺዎች መልሰው የሚቋቋሙበትን ሁኔታ የሚወስነው የአዋጁ ማሻሻያ የካሳ ክፍያን ከፌዴራሉ መንግስት ወደ ክልሎችና የከተማ አስተዳደሮች ማሸጋገርን ጨምሮ ከዳኝነት ጉዳዮች ጋራ የተገናኙ ለውጦችንም ደንግጓል። ይህም በህዝብ ተወካዮች ምክር ቤት አባላት ጥያቄ አስነስቷል። ማሻሻያው በቀድሞ አዋጅ ላይ ያሉ ለባለይዞታዎች ጠቃሚ የሆኑ ድንጋጌዎችን ወደኋላ ይመልሳል ሲሉ የኢሰመኮ ኢኮኖሚያዊና ማህበራዊ መብቶች ስራ ክፍል ዲሬክተር ዶክተር ብራይትማን ገብረ ሚካኤል ተናግረዋል። ኬኔዲ አባተ። ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትን ካሳ የሚከፈልበትንና፣ ተነሺዎች መልሰው የሚቋቋሙበትን ሁኔታ ለመወሰን ከአምስት ዓመት በፊት የወጣው አዋጅ ቁጥር 1161 ህዝባር 2011 ማሻሻያ ትናንት ማክሰኞ ሰኔ 18 ቀን 2016 ዓ ም በህዝብ ተወካዮች ምክር ቤት በአብላጫ ድምፅ ጸድቋል። ለልማት ተነሺዎች ከሚከፈለው የካሳ ክፍያ ጋር በተያያዘ በፌዴራሉ መንግስት በሚከናወኑ የመሰረተ ልማትና የማህበራዊ አገልግሎት ግንባታዎች ላይ የሚፈጠረውን ጫናና የጊዜ ብክነት ለመቅረፍ ታስቦ የተደረገው የአዋጁ ማሻሻያ ካሳ የመክፈል ኃላፊነትን ለክልልና ለከተማ አስተዳደር አካላት አስተላልፏል። የመሬት ይዞታው እንዲለቀቅ የተወሰነው በፌዴራሉ መንግስት ለሚከናወን መሰረተ ልማትና የማህበራዊ አገልግሎት ማስፋፊያ ከሆነ የልማት ስራው የሚካሄድበት የክልል የወረዳ ወይም የከተማ አስተዳደር ለባለ ይዞታዎች የሚከፈለውን የንብረት ካሳ፣ የልማት ተነሺ ድጋፍ፣ የኢኮኖሚ ጉዳት ካሳ፣ የማህበራዊ ትስስር መቋረጥና የስነ ልቡና ጉዳት ጉዳት ካሳ ወጪ የመክፈል ግዴታ እንዳለበት ተደንግጓል። ይህ የአዋጁ ማሻሻያ ድንጋጌ ከምክር ቤት አባላት ጥያቄ አስነስቷል። አሁን እዚህ ላይ የገባው የካሳ ክፍያን ታሳቢ ተደርጎ ለክልሎች ከሚላክ በጀት ይላል። በየትኛው ቀመር የሚላከውም በጀት ነው? አሰራር የለውም። ይሄ አሁንም የ2017 በጀትን እየመረመርን ስለሆነ ያለ ነው። ይህን ታሳቢ ያደረገ በጀት ስሌትም አልተቀመጠም፣ አሰራርም የለውም እሱ ላይ ማብራሪያ ቢሰጥበት። በአሁኑ ሰዓት እንደሚታወቀው ክልሎች ደሞዝ ሁሉ የማይከፍሉበት ደረጃ እንዳለ እናቃለን። ቀደም ያለ ብድር እንዳለባቸው እዳለባቸው ክልሎች ያንን እንኳን ከፍለው አልጨረሱም። ለልማት ተነሺዎች እንዴት አድርገው ነው በቂ ካሳ ይከፍላሉ ብላችሁ የገመገማችሁት? የአዋጁን ማሻሻያ ረቂቅ ካዘጋጁት የምክር ቤቱ ሁለት ቋሚ ኮሚቴዎች አንዱ የሆነው የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ሸዊት ሻንካ ክልሎች ከፌዴራሉ መንግስት ከሚያገኙት ድጎማና ከራሳቸው ገቢ በተጨማሪ የካሳ ክፍያን ታሳቢ ያደረገ በጀትም እንደሚያዝላቸው ጠቁመዋል። አዳዲስ ፕሮጀክቶች በሚያዙበት ጊዜ እሱን ታሳቢ ያደረገ የበጀት ድጋፍ የአመቱ እቅድ አካል ተደርጎ ለክልሎች ገንዘብ እንደሚወርድ ነው። አሁን በዚህ አዋጅ እያንዳንዱን ዲቴል ነገር ውስጥ ገብተን አዋጁ ላይ ማመላከት ስለማይቻል ከእቅድ ዝግጅት ጀምሮ አዳዲስ ፕሮጀክቶቹን ታሳቢ ተደርጎ እንዴት ተደርጎ በጀት መመደብ አለበት የሚለው ትኩረት እንዲደረግ አዋጃችን ምንጩን አመላክተናል። ለዛ ነው ይሄን ማሻሻያ መነሻ ተደርጎ ሚኒስትሮች ምክር ቤት በደንብ ማውጣት እንደሚችሉ ማውጣት እንዳለባቸው ያስቀመጥ ነው። እርሳቸው ይህን ቢሉም የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ፣ ኢኮኖሚያዊና ማህበራዊ መብቶች ስራ ክፍል ዲሬክተር ዶክተር ብራይትማን ገብረ ሚካኤል በበኩላቸው የካሳ ጉዳይ ወደ ክልሎች መዞሩ የመብት ጥሰትን እንደሚያስከትል አመልክተዋል። የ1997ቱን አዋጅ በማሻሻል በ2011 የተዘጋጀው አዋጅ የግለሰቦችን የንብረት መብትና የይዞታ ዋስትና ከማስጠበቅ አንጻር ዘርፈ ብዙ የካሳ ድንጋጌዎችን የያዘ እንደነበረ ዲሬክተሩ ለአሜሪካ ድምፅ አስታውሰዋል። በአሁኑ ማሻሻያ ግን የካሳ ጉዳይ ወደ ክልሎች መዛወሩ የልማት ተነሺዎችን ሊጎዳ እንደሚችል አብራርተዋል። ተራማጅ አዋጅ ነው ብለን አፕሪሽት የምናደረጋቸውን ኤለመንቶች ወደ ኋላ የሚመልስ አይነት ድንጋጌዎችን የያዘ ማሻሻያ ነው ልንል እንችላለን። ካሳ የመክፈል ግዴታን ወደ ክልሎች የምናዞር ከሆነ ክልሎች አንደኛ፣ በነዛ ልማቶች ወር እነዛ ተግባራት ይፈጸማሉ የሚል በራሳቸው እቅድ ያልያዙ ከመሆናቸውም አንጻር ለዛ ጉዳይ የያዙት በጀት እንዳይኖር ይችላል። ሶ ኢንፌክት ምን ይሆናል ተጎጂው ላይ ካስ ይችላል ነው። ሁለተኛ ደግሞ እንደምታውቀው የክልሎቻችን አቅሞችም የተለያዩ ናቸው እና የተሻለ አቅም ያላቸው ክልሎች አካባቢ ያሉት ግለሰቦች በተሻለ መንገድ ሊካሱ ይችላሉ። ነገር ግን ደግሞ አቅማቸው አነስተኛ የሆኑ ክልሎች አካባቢ ደግሞ ያሉት ደግሞ የመካስ እድላቸው እየጠበበ ይመጣል ነው። ነገር ግን እንግዲህ በፓርላማው ውይይት ምናልባት የሰማነው ልዩ የሆነ ይህንን ጉዳይ የተመለከተ ይበጀታል የሚል አይነት ማብራሪያው ተሰጥቷል። ይሄ ጉዳይ ሕጉ ላይ ይካተት አይካተት እንግዲህ ምናየው ይሆናል። ሌላው በአዋጁ ማሻሻያ የተደረገበት አብይ ጉዳይ ቅሬታዎች የሚታዩበትን የዳኝነት አካል የተመለከተ ነው። የፌዴራል መንግስቱ ከሚያከናውናቸው የመሰረተ ልማትና የማህበራዊ አገልግሎት ማስፋፊያዎች ጋር በተያያዘ ክሶች በሚቀርቡበት ጊዜ ይህን ስራ የሚያከናውነው የፌዴራል መንግስቱ ተቋም ዋና መስሪያ ቤት የሚገኝበት የፌዴራል የመጀመሪያ ደረጃ ፍርድ ቤት ሊሆን እንደሚገባው ተደንግጓል። ይህ አካሄድ በቅሬታ አቅራቢዎች ላይ መስተጓጎል የሚፈጥር እንደሆነ በመጥቀስ ከምክር ቤቱ አባላት ጥያቄዎች ተነስተዋል። የኢሰመኮ ኢኮኖሚያዊና ማህበራዊ መብቶች ስራ ክፍል ዲሬክተር ዶክተር ብራይትማን ገብረ ሚካኤልም ከአካባቢ እንዲሁም ከኢኮኖሚ አቅም ጋር በተያያዘ ፍርድ ቤቶች ሊኖራቸው የሚገባውን ተደራሽነት የሚጻረር እንደሆነ አስረድተዋል። በተለይ የፌዴራል ተቋማት የሚያደርጋቸውን የልማት ስራዎችን በተመለከተ መሬቱ ሲነጠቅ የተወሰደበት አካል ቅሬታ ካለው ክስ መመስረት የሚችለው የእነዚህ ተቋማት ዋናው መስሪያ ቤት ያለበት የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ነው ብሎ ያስቀምጣል። ይሄ እንግዲህ በአጭሩ ሌሰይ ዳሰነች አካባቢ አንድ ግለሰብ ይዞታው ቢነሳ ቢወሰድበት መክሰስ የሚችለው እንግዲህ እነዚህ አብዛኛው የፌዴራል ተቋማት ዋናው መስሪያ ቤታቸው ያለው አዲስ አበባ ላይ ስለሆነ እዚሁ መጥቶ በፌዴራል የመጀመሪያ ደረጃ ፍርድ ቤት መክሰስ ነው የሚችለው። ነው ይሄ ትን ከማግኘት አንጻር አቻያልን በሚለው የዳኝነት ወጪ ከፍ ይላል ነው። ስለዚህ ኢኒቴክ በእነዚህ ጉዳዮች ላይ የፌዴራል ተቋማትን የመጠየቅ ጉዳዩ አስቸጋሪ ነው የሚሆነው ነው። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ሸዊት ሻንካ በሰጡት ምላሽ እስካሁን ያሉት አብዛኛዎቹ ክሶች ከካሳ ክፍያ ጋር የተገናኙ መሆናቸውን ጠቅሰዋል። የካሳ ክፍያ ደግሞ የፌዴራል ተቋማትን እንደማይመለከት ገልጸው ለስራዎቹ መቀላጠፍ ማሻሻያው እንደሚያስፈልግ ተናግረዋል። የፍርድ ቤት ክርክሮችን ተከትሎ የልማት ስራዎችን በሚያከናውኑ ተቋሞች ላይ የተለያዩ የእግድ ትዕዛዞች ሊሰጡ የሚችሉት ደግሞ በፌዴራል የመጀመሪያ ደረጃ ፍርድ ቤት ፕሬዝደንት አማካኝነት ብቻ እንደሆነ በአዋጁ ማሻሻያ ላይ ተመልክቷል። ይህም ድንጋጌ ቢሆን ዳኝነት ነጻነትን የሚጻርር ክፍተት እንዳለበት የተናገሩት ዶክተር ብራይትማን ገብረ ሚካኤል ኢሰመኮ የአዋጁ ማሻሻያ ከመጽደቁ በፊት ምክር ሀሳቦችን ለሚመለከታቸው ቋሚ ኮሚቴዎችና የፍትህ ሚኒስቴር ማቅረቡን ተናግረዋል። ሆኖም ምክር ሀሳቦቹ በአብዛኛው አለመካተታቸውን አመልክተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የእስራኤል የመከላከያ ሚኒስትር ጋላንት ሂዝቦላን በዲፕሎማሲ እንዲታገሉት ዩናይትድ ስቴትስ ጥሪ አቀረበች። የእስራኤል የመከላከያ ሚኒስትር ዮአፍ ጋላንት ትላንት ማክሰኞ በዋሽንግተን ከዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ጋር ተወያይተዋል። ቀደም ብሎ ሰኞ እለት ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የመከላከያ ሚኒስትር ጋላንት ጋዛ ውስጥ ከሐማስ ጋር የሚካሄደው ጦርነት እንዳይስፋፋ እንዲከላከሉ አስጠንቅቀዋል። የአሜሪካ ድምፅ የዩናይትድ ስቴትስ ምክር ቤት ዘጋቢ ካትሪን ጂፕሰን ተጨማሪ ያላት ቆንጅታየት አቀርበዋለች። በእስራኤልና በሊባኖስ ድንበር ላይ የከባድ መሳሪያ ድብደባው እየጨመረ መሄዱ ሰፋ ያለ ክልላዊ ግጭት ይቀሰቅስ ይሆናል የሚለውን ስጋት አባብሶታል። ትናንት ማክሰኞ የእስራኤል የመከላከያ ሚኒስትር ዮአብ ጋላንት በዋሽንግተን ስብሰባዎቻቸውን የቀጠሉ ሲሆን በፔንታገን ከዩናይትድ ስቴትሱ የመከላከያ ሚኒስትር ሎይድ ኦስተን ጋር ተወያይተዋል። ኦስተን ለግጭቱ ዲፕሎማሲያዊ መፍትሄ እንዲፈለግ ጥሪ አቅርበዋል። Hezbollah's provocations threaten to drag the Israeli and Lebanese people into a war that they do not want. <laughs> በጣም ይጎዳል። ጋላንት በበኩላቸው እስራኤል መላውን የመካከለኛ ምስራቅ የሚነካ አንደምታ የሚያስከትል መስቀለኛ መንገድ ላይ እንደምትገኝ ተናግረዋል። በሰሜኑ በኩል ጸጥታውን ለማስከበር በአካባቢው በተጨባጭ የሚታየውን ሁኔታ ቀይረን፣ ማህበረሰቦቻችን ደህንነቶቻቸው ተጠብቆ ወደ ቤታቸው እንዲገቡ ለማድረግ ቁርጠኞች ነን። ሐማስ ለስምንት ወራት የቀጠለውን ግጭት የሚያስቆም ጊዜያዊ የተኩስ አቁም እንዲደረግ ያቀረበውን ጥያቄ እስራኤል ውድቅ አድርገዋለች። አንድ ተንታኝ ለቪኦኤ እንደተናገሩት ታዲያ ዩናይትድ ስቴትስ ድርድሮቹን በቀጠለችበት በዚህ ወቅት ጋላንት ቁልፍ ያገናኝነት ሚና ይኖራቸዋል። ራንድ ፕሮጀክት ኤርፎርስ በተባለ የምርምር ተቋም የስትራቴጂና የርዕዮተ ዓለማዊ መርሆች ጉዳይ ፕሮግራም ዳይሬክተሩ ራፋኤል ኮህን ያስረዳሉ። የባይደን አስተዳደር በአጠቃላይ የመከላከያ ሚኒስትር ጋላንትን በዚህ ጥረት ውስጥ በእውነተኛ አጋርነት አይቷቸዋል። ጋላንትም የራሳቸውን የድህረ ጦርነት እቅድ ከወራት በፊት አሳውቀዋል፣ የኔታንያሁ አስተዳደር ይሁንታ አልሰጠላቸውም። ሚኒስትር ኦስትን እና ሚኒስትር ብሊንከን ጋላንትን ፈቃደኛ አጋር እንደሚሆናቸው ያምኑ ይመስለኛል። ያ ደግሞ ከኔታንያሁ መንግስት ጋር ለመነጋገር በአገናኝነት ሊጠቅም ይችላል። ጦርነቱ የተጀመረው እንደ አውሮፓውያን የዘመን አቆጣጠር ጥቅምት ሰባት ቀን ሀማስ እስራኤል ውስጥ ባደረሰው ድንገተኛ ጥቃት አንድ ሺህ ሁለት መቶ ሰዎችን ከገደለና ወደ ሁለት መቶ አርባ የሚሆኑ ሌሎች ሰዎችን አግቶ ከወሰደ በኋላ ነው። የጋዛ የጤና ሚኒስቴር ሲቪሎችንና ተዋጊዎችን ሳይለይ በሰጠው አሃዝ ግጭቱ ከተጀመረ ወዲህ ከ37 ሺህ በላይ ፍልስጤማውያን እንደተገደሉ አመልክቷል። ትናንት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ባለስልጣን የሆኑት ያስሚና ጉዌርዳ የጋዛ ሁኔታ እጅግ አደገኛ እንደሆነ ገልጸው አስጠንቅቀዋል አንድም ለመኖር አመቺ የሆነ ቦታ የለም። ቀረብ ብለን ከተመለከትን ሁሉም ሰው እጅግ ከባድ በሆነ ሁኔታ ውስጥ ሕይወቱን እንደምንም እያቆየን ያለው በጣም አደገኛ ሁኔታ ነው ያለው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት በሰጠው መግለጫም ወደ ጋዛ በየብስ ተከታትለው የሚጓዙ እርዳታ የጫኑ ተሽከርካሪዎች ብዙዎቹ በወንጀለኞች ኢላማ ስለሚደረጉ ለሲቪሉ ህዝብ እየደረሱ እንዳልሆነ አመልክቷል። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ማቲው ሚለር ሲናገሩ The work remains ongoing. The situation is still incredibly dire. We need to continue to get more humanitarian assistance into the north. <laughs> ሚለር አክለው አሳስበዋል። ነገ ሐሙስ ከሚካሄደው ፕሬዝደንታዊ ክርክር በፊት ለአፍታ ወደ 2020 በሐሳብ ተጉዘን በጊዜው የነበረውን እናስታውስ። የ2024ቱ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የመጀመሪያው ክርክር ነገ ሐሙስ ይካሄዳል። ለዚህ ፕሬዝደንታዊ ምርጫ የመጀመሪያው ይሁን እንጂ፣ እጩዎቹ ግን በዚህን መሰሉ መድረክ ተገናኝተው ሲከራከሩ የመጀመሪያቸው አይደለም። የአሜሪካ ድምጿ ከፍተኛ የዋሽንግተን ዘጋቢ ካሮሊን ፐርሱቲ በነገው የፕሬዚደንት ጆ ባይደን እና የቀድሞ ፕሬዚደንት ዶናልድ ትራምፕ ክርክር ላይ ልናይና ልንሰማ ስለምንችላቸው ነገሮች ከወዲሁ አንዳንድ ፍንጮች ፍለጋ ወደ 2020ው ክርክራቸው ተወስደናለች። አሉላ ከበደ እንደሚከተለው ያቀርበዋል። ሁለቱ ተከራካሪዎች ባይደን እና የቀድሞ ፕሬዚዳንት ዶናልድ ትራምፕ ለመጨረሻ ጊዜ በዚህን መሰሉ የክርክር መድረክ የተገናኙት እንደ አውሮፓውያን የዘመን አቆጣጠር መስከረም 29 2020 ዓ.ም ነበር። እስኪ ሰዎች እንዲያውቁ እንዲረዱት አደር ያን ጥያቄ መመለስ አይፈልግም። አልመልለምንድን ነው ለዚህ ጥያቄ መልስ አትሰጥም? አንዱ ለአንድ ዙር የፕሬዚዳንትነት የሥልጣን ዘመን ያገለገሉት ዶናልድ ትራምፕ ናቸው። አንተ በአርባ ሰባት ዓመታት ውስጥ ከሠራው የበለጠ እኔ በአርባ ሰባት ወራት ውስጥ አሳክቻለሁ። ሌላኛው ደግሞ ረዥም ዓመታት ያገለገሉት የፖለቲካ ሰው ጆ ባይደን። እዚያ ያሉ ሰዎች እርዳታ ይሻሉ። ዘጠና ደቂቃው ክርክር በሙሉ ማለት ይቻላል በግርግርና አንዱ ሌላውን በማቋረጥ የተሞላ ነበር። አንተ ሰው ዝም ትላለህ። በአንተ ዝርዝር ውስጥ ያለው ማን ነው እኮ በአንተ ዝርዝር ውስጥ ያለው ማን ነው? ስለዚያ ክርክር ምን ታስታውሳላችሁ? ሲል የአሜሪካ ድምፅ አንዳንድ መራጮችን ጠይቆ ነበረ። ሃይዲ ሃርደን የባይደን ደጋፊ ናቸው። ጉድ ያ ከሆነ እኮ ጥቂት ጊዜ ተቆጠረ። ጀረሚ ላውሪን ደግሞ የትራምፕ ደጋፊ ናቸው። የክርክር ብቃት እንደነበራቸው አስታውሳለሁ። አዳም ቤይሊም ሌላ የባይደን መራጭ ናቸው። ነዚህ በጣም የልጅ አይነት የተጠቀሙ ያለማቋረጥ ያቋርጧቸው ነበር። እናም ባይደን ያን በተመለከተ ምንም የሚያደርጉት ነገር አልነበራቸውም። ነገም ሌላ ተመሳሳይ የፖለቲካ ትዕይንት የሚጠበቅ ይመስላል። ክሪስ ዋላስ ነበር የሁለት ሺህ ሀያውን ክርክር የመራው ጋዜጠኛ ክርክሩን ማካሄድ እስኪያዳግት ድረስ የነበረውን ሁኔታ ለማስቆም መወትወት ነበረበት። ያ ሁኔታ ምናልባትም በአዲሶቹ የክርክር ደንቦች ሊለወጥ ይችል ይሆናል። በዚህኛው ክርክር የአንደኛው መነጋገሪያ ማይክራፎን ሌላኛው በሚናገሩበት ወቅት ድምፅ እንዳያሰማ ይደረጋል። የባይደን ደጋፊ የሆኑት ቼት ኤድልማን አዲሱን አሰራር ወደውታል። አዎ እዚያ ድረስ ባህል ነገር ግን፣ የመጨረሻውን ክርክር መለስ ብዬ ሳስታውስ ያ ጥሩ ፖሊሲና አካሄድ ይመስለኛል። እንደ ተንታኞች እይታም ይህ ክርክር በአብዛኛው አስቀድመው የሚመርጡትን የወሰኑ መራጮች ሀሳብ የሚያስለውጥ አይሆንም። ፒተር ሎጅ በጆርጅ ዋሽንግተን ዩኒቨርሲቲ የመገናኛ ብዙሃንና የሕዝብ ጉዳዮች ትምህርት ቤት ዲሬክተር ናቸው። የጆ ጆ ባይደን ደጋፊዎች በስህተት ሊናገሩት የሚችሉት ነገር አለያም ትክክል ያልሆነ ነገር ቢናገሩ ቦታ የሚሰጡትና የሚያሳስባቸው ጉዳይ አይሆንም። ምክንያቱም ያ የጆ ባይደን ጠባይ በመሆኑ እርሳቸው ሁሌም እንደዚያ በሆናቸው የትራምፕ ደጋፊዎችም በተመሳሳይ አዎ፣ በቃ ትራምፕ ራሳቸውን ነው የሆኑት የሚል ምላሽ ሊሰጡ ይችላሉ። በቃ የመጣላቸውን ነገር በቀጥታ የሚናገሩ ሰው በመሆናቸው ነው። የተናገሩትን ቃል ሳይሆን ቁም ነገራቸውን መከተል። ቤን ኮክስ ደግሞ እስካሁን ድምፃቸውን ለማን እንደሚሰጡ ያልወሰኑ መራጭ ናቸው። በነገው ክርክር ግን ምን ማየት እንደሚፈልጉ አሳምረው ያውቃሉ። አንድ ላይ እንድንሰባሰብ የሚያስፈልገን ፍቅር ነው፣ ብዙ ፍቅር። ሁለተኛው ፕሬዚዳንታዊ ክርክር ለፊታችን የመስከረም ወር ተይዟል። ይሁን እንጂ ያም ቢሆን በነገው ክርክራቸው አካሄድ የሚወሰን ሊሆን ይችላል። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሳምንታዊ በዲሞክራሲ በተግባር ነው። በኬንያ እየተካሄዱ ያሉ የወጣቶች ተቃውሞ ቀጠናዊ አንድምታ በኬንያ የአገሪቱ መንግስት ያወጣውን የታክስ ሕግ ተከትሎ ባለፈው ሳምንት በናይሮቢ ተጀምሮ በመላ አገሪቱ በተስፋፋው የተቃውሞ ሰልፎች ወጣቶች ከፖሊስ ጋር ተጋጭተው የሰው ሕይወት እስከ ማለፍ ደርሷል። በአገሪቱ እንደዚህ አይነት ተቃውሞዎች የተለመዱ መሆናቸውን መጨረሻ ላይ በምክክር እንደሚፈቱ የሚናገሩት የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪው ዶክተር በለጠበላቸው ሁኔታው ከቁጥጥር ውጭ የሚሆን ከሆነ ግን መረጋጋት በተሳነው የአፍሪካ ቀንድ ላይ ሌላ ስጋት የሚፈጥር ነው ይላሉ። ኑሯቸውን በናይሮቢ ያደረጉት ኢትዮጵያዊ አቶ ገመችሳ በፍቃዱ በበኩላቸው አሁን ሁኔታው የተረጋጋ መምጣቱን ገልጸው፣ ትላንት አይሎ በተካሄደው ተቃውሞ በኢትዮጵያውያን ላይ የደረሰ ጉዳት ስለመኖሩም እንዳልሰሙ ተናግረዋል። አስማማው አየነው ለዲሞክራሲ በተግባር ጥንቅራችን ተከታዩን አዘጋጅተዋል። የኬንያ መንግስት ሀገሪቱ ያለባትን ግዙፍ ዓለም አቀፍ እዳ ወለድ ክፍያ ለመቀጠል ያስፈልገኛል በሚል ረቂቅ የታክስ ጭማሪ ህግ በመቃወም ከቅርብ ቀናት ወዲህ በወጣቶች የሚመራ የማህበራዊ ሚዲያ እንቅስቃሴ እየጨመረ መጥቷል። ይህን ተከትሎም ባለፈው ሳምንት በናይሮቢ ተጀምሮ በመላገሪቱ በተስፋፋው የተቃውሞ ሰልፎች ወጣቶች ከፖሊስ ጋር ተጋጅተው የሰው ህይወት እስከ ማለፍ ደርሷል። ላለፉት ሀያ ዓመታት ኑሯቸውን በኬንያ ናይሮቢ ያደረጉት ኢትዮጵያዊው አቶ ገመችሳ በፍቃዱ ትላንት ማክሰኞ የነበረው ተቃውሞ በሰውና በንብረት ላይ ጉዳት እስከ ማድረስ የዘለቀ እንደነበረ ይናገራሉ። ትላንትና የነበረው ሰላማዊ ሰልፍ ወደ ማምሻው አሚን ከሰዓት በኋላ ቫዮለንት ሆኗል። ማለት ፓርላማው ካጸደቀ የ2024 ፋይናንስ ቢል የተባለውን ፓርላማው ካጸደቀ በኋላ ነው ችግሩ የተባባሰው። ከዛ በኋላ ነው ፓርላማ ውስጥ ገብቶ ወጣቶቹ ፕሮቴስት ሲያደርጉ የነበረው። ወጣቶች በአብዛኛው ፓርላማ እንደገቡ እና ሌላም በከተማ ውስጥ ያለውን ሱፐርማርኬቶችም ይሁን አንዳንድ የመንግስት ቦታዎችን፣ የመንግስት ኦፊሶችን የማቃጠል ሁኔታ ስናይ የነበረ ስንሰማ ነበረ። እንግዲህ ያው ወደ ማምሻው ወደ ከሰዓት በኋላ ማለት ነው በጣም የተባባሰው። ብዙ ሰው እንደተጎዳ ነው ሲነገር የነበረው እስካሁን የሞተው ሰው ከአስር በላይ እንደሆነ ነው እየተነገረ ያለ። ሰልፉን ተከትሎ የኬንያው ፕሬዚዳንት ዊልያም ሩቶ የታክስ ጭማሪን በመቃወም በአገር አቀፍ ደረጃ ሰላማዊ ሰልፍ ካደረጉ በሺዎች ከሚቆጠሩ ወጣት ተቃዋሚዎች ጋር ለመነጋገር ዝግጁ መሆናቸውን በቃል አቀባያቸው በኩል ባለፈው እሁድ አስታውቀዋል። በዚህ ጉዳይ ላይ የአሜሪካ ድምፅ ያናገራቸው የአፍሪካ ቀንድና የመካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪው ዶክተር በለጠ በላቸው ኬንያ ከሌሎች የቀጠናው ሀገራት በተሻለ ሀሳብን የመግለጽ ነጻነት የምሰጥ ሀገር ናት ይላሉ። ይሁንና ሰልፎች መጨረሻ ላይ በግጭት የመጠናቀቅ ሁኔታም በአገሪቱ ፖለቲካዊ ባህል እየሆነ መጥቷል የሚሉት ዶክተር በለጠም የአሁኑ ተቃውሞም ከኢኮኖሚያዊ ጉዳዮች ባለፈ የፕሬዚዳንት ሩቶ ቅቡልነት ላይ ከሚነሱ ጥያቄዎች ጋርም የተያያዘ እንደሆነም ይገልጻሉ። ፕሬዚዳንት ሩቶ ስልጣን ላይ ከወጡበት ጊዜ ጀምሮ ዋነኛው ትኩረታቸው ያደረጉት በቀጠናው በዓለም አቀፍ ደረጃ ያላቸውን ተሰሚነት ማጎልበት፣ ኬንያን ከምዕራቡ ዓለም ጋር ሙሉ በሙሉ ማወዳጀት እንደሆነ ይታወቃል። በዚህም ብዙ እርምጃዎች ተጉዘዋል። ግን አገሩ ያላቸው ተቀባይነት ተሰሚነት ከውጭ እንዳለው የዲፕሎማሲ እንቅስቃሴ የተሳካ ነው ወይም የተዋጣለት ነው ብለን መናገር አንችልም። በተደጋጋሚ እንደተስተዋለው የውስጥ ቅቡንነታቸው ልጅትመሲ የምንለው በአመዛኙ ገና ያልተሳካ ያልተሟላ፣ ያለ ሚሳቸው ከውጭ እንዳያገኙት አይነት ደረጃ ላይ መድረስ ያልቻለ ነው እና ሰፋ ተደርጎ ሲመለከት አብዛኛው ማህበረሰብ ከዚህ ቀደምም ከምርጫው ጋር በተገናኘ በተቀናቃኛቸው በራይላ ኦዲንጋ መሪነት እንደዚሁ ተቃውሞ ሲደረግባቸው ነበር። አሁን ደግሞ በታክስ ጉዳዮች ላይ ተቃውሞ እየመጣ ነው እና ድንገት ይህንን ነገር በሌላ መልኩ ማየት ከተቻለ ማለት የምንችለው እንቅስቃሴው የውስጥ ተቀባይነታቸውን ገና ያለመረጋገጣቸው ምልክት ነው። ለምርጫም ይሁን ለታክስ ጉዳይ ህዝቡ አደባባይ መውጣቱ የዛ መገለጫ እንጂ ዋነኛው ምክንያት ብቻ እንዳልሆነ ማሰቡ የተሻለ ይሆናል። የኢትዮጵያ ጎረቤትና የረዥም ዓመታት ወዳጅነት ባላት ኬንያ በርካታ ኢትዮጵያውያን ይኖራሉ። በሀገሪቱ እየሆነ ያለው ነገር እንደሚያስጨንቃቸው የሚናገሩት በናይሮቢ የሚኖሩት አቶ ገመችሳ እስካሁን ግን በኢትዮጵያ ላይ የደረሰ ጉዳት እንዳልሰሙ ይናገራሉ። ትናንትና የሆነው ነገር ለእኛም ስጋት ነው፣ ለሀገሪቷም ስጋት ነው። ብዙ ኢትዮጵያኖች በሀገሪቷ እንደሚኖሩ ይታወቃል፣ ጎረቤት ሀገር ስለሆነች። ነገር ግን እኔ እስካሁን በኢትዮጵያኖች ላይ የደረሰን ጉዳት አልሰማውም። የነበረውም ጉዳት ከተማ ውስጥ ዳውን ታውን ስለነበረ ብዙ ኢትዮጵያኖች እዛ አካባቢ አይኖሩም ስጋት ያለው ናይሮቢ አጀሰንት ወደ ሆነችው ኪያምቡ አካባቢ ቶክስ እንደነበረ ማታ ይነገራል። እዛ አካባቢ ደግሞ ብዙ ሰዎች የእኛ ሰዎች ይኖራሉ፣ ግን የሰማነው ነገር የለም እስካሁን የተጎዳ ኢትዮጵያዊ እንደሌለ ነው ማቀው። ምናልባት እንግዲህ ውሎ አድሮ የሚመጣው ነገር አናቅም፣ ግን እስከዛም የሚያሰጋ አይደለም። ትናንትና የነበረው ችግር በአብዛኛው መካከለኛ ከተማ ስለነበረ ከዋና ከተማ ናይሮቢ ባለፈ በደቡብ ምስራቅ የወደብ ከተማይቱ ሞምባሳ እና በምዕራባዊቱ የኪስሙ ከተማም ረቂቅ የፋይናንስ ህጉን በመቃወም ሰልፎች መካሄዳቸው ታውቋል። ከዚህ በፊት ሲደረጉ እንደነበሩ ሰልፎች ይህን መጨረሻ ላይ በምክክር ይፈታል ብለው እንደሚያምኑ የሚናገሩት ዶክተር በለጠም ነገር ግን ሁኔታው ከቁጥጥር ውጭ የሚሆን ከሆነ መረጋጋት በተሳነው የአፍሪካ ቀንድ ላይ ሌላ ስጋትን የሚፈጥር ነው ይላሉም። በተደጋጋሚ ኬንያ ውስጥ እንዳየነው ይሄ ጉዳይ በድርድር መፍትሄ ያገኛል ተብሎ ይታሰባል። ስለዚህም የአጭር ጊዜ እንቅስቃሴ የመሆን እድል ይኖረዋል በአንድ በኩል ሲታይ። ይሄ ካልሆነና ልክ ከዚህ ቀደም የዛሬ አምስት ዓመት ከዛም በፊት ኢትዮጵያ ውስጥም ሱዳን ውስጥም እንዳየነው ወደ ሌላ ራፕሽን እና ግርግር የሚያመራ ከሆነ በቀጠናው ብቸኛ ሰላማዊ የተረጋጋች ሀገር ናት የምንላትን የሌሎቹን ጣፈንታ የሚገጥማት የመቻል እድሉ ሰፊ ነው የሚሆነው። እንግዲህ ይሄ ከሆነ ይበልጥ በሌሎችም የቀጠናው ሀገራት ላይ ተጽዕኖ የሚያሳድር በቀጠናው ላይ ያለውን የኢኮኖሚ፣ የፖለቲካ መረጋጋት ወደ ባሰ አቅጣጫ የሚመራ የመሆን እድሉ ሰፊ ነው። በደንብ እንደምናውቀው ኬንያ የኢስት አፍሪካ ኮሚኒቲን በስፋት እያንቀሳቀሰች ትገኛለች። እንደዚሁም ከምዕራቡ ዓለም ጋር ባላት ግብር የቀጠናው የሰላምና የደህንነት የኢኮኖሚ ማዕከል ወደ መሆን የተሸጋገረች ነበር፣ አሁንም ናት ተብሎ ይታሰባል። ያንን ወደኋላ የሚቀለብስ እንቅስቃሴ ኬንያ ውስጥ መደረግ ከጀመረ ዘንድ ይሄ በቀጠናዊ የሰላምና ደህንነት ጉዳዮች ላይ በኢኮኖሚ ጉዳዮች ላይ ሌላ አሉታዊ የሆነ እንድምታ ይኖሯል ተብሎ ይታሰባል እና በትኩረት መከታተል ያስፈልጋል። የታክስ ህጉን ያጸደቁት የኬንያ ህግ አውጪዎችም ቀደም ሲል በረቂቅ ህጉ ተካቶ የነበሩ በዳቦ በተሽከርካሪዎች ባለቤትነትና በግብይት ልውውጥ ላይ ሊጣሉ የታቀዱ አንዳንድ የቀረጥ ጭማሪዎችን ሰርዘዋል። በዛሬ ሁለት ደግሞ ፕሬዚዳንት ዊልያም ሩቶ የታክስ ህጉን እንደማይፈርሙና የወጣቶችን ተቃውሞ መቀበላቸው ማሳወቃቸው የተናገሩት አቶ ገምችሳ በፍቃዱ ይህም ሁኔታ ወጣቶቹ ለነገ የጠሩትን ተቃውሞ እንደሚያስቀርና ሰላማዊ ሁኔታ እንደሚፈጥር ታምኖበታል ይላሉ። የሚያረጋጋ ነገር ከፕሬዚዳንቱ ተሰምቷል። የሀገሪቷ ፕሬዚዳንት መግለጫ ሲሰጡ ነበር። ከስቴታውስ ና አላጸድቀውም ኮንሲዳሪጊ ያለው ብሎ የማረጋጋት መልዕክት መግለጫ ዛሬ ከትንሽ ሰዓት በፊት ነው የሰጠውን። አክቹዋሊ ይሄንን ስለሰማን ደግሞ መረጋጋት ስሜት እየተሰማን ነው። እንግዲህ የሀገሪቷም ከአሁን በኋላ ከስጋቱ ታርፋለች ብዬ አስባለሁ። ይህ የፕሬዚዳንቱ ውሳኔ ፖለቲካዊ ብስለትን የሚያሳይ ነው የሚሉት የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪው ዶክተር በለጠ በላቸው ለቀጠናው ሀገራትን ምሳሌ የሚሆን ይላሉም። ይሄ በኬንያ ፖለቲካ ውስጥ ባህል እየሆነ መጥቷል። ሬሊ የፐብሊክ ፕሬሩ እየጠነከረ ሲመጣ ኮምፕሮማይዝ የማድረግ ልምድ በተደጋጋሚ ተስተውሏል። አሁንም የህዝቡ ተቃውሞ እያየለ ሲመጣ ተመሳሳይ የሆነ በመንግስት በኩል እርምጃ ይሄ በአንድ በኩል በቀጠናው የማይስተዋለው የኬንያ ጉዳዮችን የህዝብ ፍላጎትን አድረስ የማድረግ ዝግጁነትን ያመላክታል። ይሄ እንደ ብስለትም ጭምር ይወሰዳል። አንዳንድ ጊዜ ከህዝብ ጥያቄ ከህዝብ ፍላጎት ያፈነገጡ ውሳኔዎችን ሁሉ መቀየር አግባብ እንደሆነ ጥሩ ትምህርት ይሰጣል ተብሎ ይታስባል። ኬንያ ለዚህ ጥሩ ምሳሌ ትሆናለች። ይሄ ማለት ግን የኬንያ ችግር ተፈቷል ማለትም አይደለም። ከዚህ ቀደም ያለው የተባባለ ነው። ፕሬዚደንቱ አሁንም የውስጥ ጉዳይ ላይ ያላቸው የተሰሚነት የሌጂትመሲ ጥያቄ ጉልህ ችግራቸው እንደሆነ ዋነኛው አመላካሽ ነው እና ድንገትም ውሳኔውን የቀለበሱበት ሊቀለብሱ የተዘጋጁበት ምክንያታቸው ይሄንን ብሉነት አልፎት ሊሄዱ እንደማይችሉ ለማሳየትም ጭምር እንደሆነ መረዳት ያስፈልጋል እና የፖለቲካ ውሳኔም ጭምር ሊሆን እንደሚችል ማሰቡ ይበጃል። በኬንያ የሚፈጠር ሁኔታ በቀጠናው ሀገራት ላይ የሚኖረው ተጽዕኖ ከፍተኛ ስለመሆን የሚገልጹት ዶክተር በለጠም የኢትዮጵያ መንግስትም ይህንን ጉዳይ በአትኩሮት ይከታተለዋል ተብሎ እንደሚጠበቅ ተናግረዋል። ለአሜሪካ ድምፅ አስማማየነው ዋሽንግተን ዲሲ። ተከታዩ ዘገባችን የሴቶችና የቤተሰብ ፕሮግራማችን ነው። ሀገር በቀል የትምህርት መፍትሄዎች እንዲዳብሩ የሚሰራው ተቋም ሩትስ ኤን ዊንግስ ከአራት ዓመታት በፊት በሕክምናውና በትምህርት ዘርፍ ላይ ሲሰሩ በቆዩ የትዳር አጋሮች አማካኝነት የተመሰረተ ገባሬ ሰናይ ተቋም ነው። የተቋሙ አጋር መስራችና የቦርድ አባል ዶክተር ሰርካለም ግርማ የተለያዩ ጥናትና ምርምሮች ላይ አትኩሮት አድርጎ ሲሰራ በቆየው ኤሊክሰር የተሰኘው የግል ምርምር ተቋም በኩል የተገነዘቧቸው ማህበራዊ ተግዳሮቶችና የመፍትሄ ሀሳብ ክፍተቶች ለሩት ኤን ዊንግስ መመስረት መነሻ መሆኑን ይናገራሉ። ተቋሙ የግብረ ገብ ትምህርት በስርዓተ ትምህርት ውስጥ እንዲካተት ማድረግን ጨምሮ የምልክት ቋንቋን አንድ ሀገራዊ የስራ መገልገያ እንዲሆንና መስማት የተሳናቸው በተለያዩ ዘርፎች ውስጥ የስራ እድል እንዲኖራቸው በመስራት ላይ ይገኛል ይላሉ። ኤደን ገረመው ተከታዩን አዘጋጅታለች። ሩት ኤንድ ዊንግስ ከሃያ ዓመታት በላይ በሕክምናና በትምህርት ዘርፍ ላይ ሲያገለግሉ በቆዩ የትዳር አጋሮች የተመሰረተ ገባሬ ሰናይ ተቋም ነው። የተቋሙ አጋር መስራች የሆኑት የጤና ባለሙያዋ ዶክተር ሰርካለም ግርማ በትምህርትና በጤና ነክ ርዕሰ ጉዳዮች ላይ በተደጋጋሚ ባለፉት ረዥም ዓመታት በስራ ላይ ላጋጠሟቸው ተግዳሮቶች መፍትሄ አመንጭ አካል ለመሆን በማሰብ ተቋሙን ከትዳር አጋራቸው ጋር መመስረታቸውን ይናገራሉ። ይህንን ድርጅት ስንከፍተው በዋነኝነት በማህበረሰብ ደረጃ ምና ያቸው ብዙ ችግሮች አሉ። በተቋም ውስጥ ደግሞ ሆነ ስትሰሪ ደግሞ በእርግጥ ብዙ ኮንትሪቢቱ አስተዋጽኦ ታደርጊያለሽ። ብዙ ነገር ላይ ግን ደግሞ እንደዚህ ቢሆን እኮ ይህ ችግር በዚህ መልኩ ይፈታል ብለሽ ጊዜ ጥያቄ የሚሆንብሽ ነገሮች አሉ። ከአሰራርም ደረጃ አካባቢ ሊሆን ይችላል። ወይ ደግሞ ይህንን ችግር ይህን ማህበራዊ ችግር በዚህ መልኩ እኮ ብናረገው ከስር መሰረቱ ሊቀረፍ ይችላል ብለሽ የምታስቢያቸው ነገሮች አሉ። ሩት ኤንድ ዊንግስ ገባሬ የሰናይ ተቋም ኤሌክስር ከተሰኘ የጥናትና ምርምር ተቋማቸው ከሚገኝ 30 ከመቶ ገቢ በመደጎም ስራውን መጀመሩን የገለጡት ዶክተር ሰርኳለም በዋናነት በትምህርቱ ዘርፍ ላይ ሀገር በቀል እውቀትን ለማዳበር ትኩረት አድርጎ እንደሚንቀሳቀስ ይናገራሉ። ብዙ ጊዜ ስንሰራ በዓለም አቀፍ ተቋም በሌሎቹም ተቋም ካለን ልምንደኛ ችግሮች ብዙ ጊዜ ውስብስብ ናቸው። ግን የሚፈታበት መንገድ ብዙ ጊዜ ወይ ተቋም ላይ ያተኩራል፣ ወይ ማህበረሰብ ላይ ያተኩላል፣ ወይ ግለሰብ ላይ ያተኩራል። እኛ የምናስበው ችግሮች ይፈታሉ፣ ማህበራዊ ችግሮች ይፈታሉ ብለን የምናስበው ሶስቱ ነገሮች አብረው ሲከሳሰሩ ነው። ግለሰብ መኖር አለበት። ትልቅ ችግር ለመፍታት የሚሆን ስልጣኔን ለማራመድ ግለሰቡ ትልቅ ሚና አለው። ይህንኑ ደግሞ ከዚሁ ያልተናነሰ ደግሞ ማህበረሰቡ ትልቅ ሚና አለው። ከዚሁ ደግሞ ያልተናነሰ ተቋማት ትልቅ ሚና አላቸው። ስለዚህ ሶስቱን አብረን ካላስተሳሰርን ችግር አይፈትም። ሰው የማህበረሰብን አቅማ ጉልበት አለብን የግለሰብን አቅማ ጉልበት አለብን እንደ ቀጣይነት ደግሞ እንዲኖሩ ተቋማትም በተመሳሳይ መልኩ አቅማቸው ነው ማንኛውንም ፕሮጀክት ስንሰራ ሶስቱንም ነገሮች አብረን አርገን ነው የምንሰራው። ዶክተር ሰርካለም ሩት ኤንድ ዊንግስ በትምህርቱ ዘርፍ ላይ ትኩረት ካደረገባቸውና ካስመዘገባቸው ድሎች መካከል የግብረ ገብ ትምህርት በድጋሚ በትምህርት ስርዓት ውስጥ እንዲካተት መስራት አንዱ መሆኑን ይናገራሉ። በፊት በተለይ በነበሩት ስርዓቶች የግብረ ገብ ትምህርት አልተካተተ ምለን ባለፉት ሀያ እንደዚህ ዓመታት በላይ የአዲስ በተደረገው የስርዓተ ትምህርት ግን እንዲካተት አድርገናል። እና እንዲካተት ደግሞ እንደ ግለሰብም እንደ ተቋሙ አስተዋጽኦ አድርገናል። የጀመርነው እኛ በአንድ ልጅ ከሶስት ዓመት እስከ አስራ ስምንት ዓመት ድረስ እስኪሆነው ድረስ የሞራል ትምህርት የምንሰጥበት በራሳችን ተነሳሽነት ማለት ነው የስርዓተ ትምህርት አዘጋጅተናል። አሁን ግን ወደ ተቋማዊ ግን ስናደርገው ሲንዱንግስን ስንጀምር ግን ያልኩሽ ነገር የጀመርነው እንደ አስር ዓመት ከዛ በላይ ሆንና ግን ደግሞ ሰፋ ደግሞ አድርገን በተለይ ልክ ክረምት ላይ ትምህርት ሲዘጋ የተወሰኑ ልጆችን ማብረን እንደዚህ ወር ከወላጆች ጋር ሆነን የምንሰጠው ነበር። በዛ መልክ የሞከርነው እያደገ እየጎለበተ የመጣ አሁን ግን የበለጠ ተቋማዊ ያደረግነው በዚህ በሮት እኛ ምንድን ነው እንደዋና ፕሮጀክት ወይም ፍላግሺፕ ፕሮግራማችን ብለን ፕሮጀክታችን ብለን የሚይዘው አንዱ እሱ ነው። በተመሳሳይ ተቋሙ በትምህርቱ ዘርፍ አካል ጉዳተኞችን ማካተት ላይ ትኩረት አድርጎ እንደሚሰራ የገለጹት ዶክተር ስርካለም በተለይም መስማት የተሳናቸው ልጆችን የሚያሳድጉ ወላጆችና ቤተሰቦች ቋንቋውን መናገር እንዲችሉ ከማስተማር ባለፈም የምልክት ቋንቋም ሀገራዊ የስራ ቋንቋ እንዲሆንና መስማት የተሳናቸው በተለያዩ የስራ መስኮች ላይ እንዲሳተፉ ለማድረግ ተቋማቸው እየጣረ መሆኑን ይገልጻሉ። ምልክት ቋንቋ እንደ ኢትዮጵያ እንድትቀበልም፣ ብዙ ሀገራት ተቀብለዋል። እዚህ ጎረቤት ሀገር ኬንያ ተቀብላለች። ወደ ሰማንያ ሀገራት በአለሞች ውስጥ ተቀብለዋል። ስለዚህ አንድ ሰው ተምሮ መስማት የተሳነሱ ስራ ማግኘት ይችላል። እኛ ሀገር ግን እንደዛ የለም። ሰው እሱን ለማድረግ ሞክረን ነበር፣ ግን ስንሄድ አሁን አንድ የገጠመን ቻሌንጅ ምንድነው? ይሄ ለምሳሌ ይሄ የሚመለከተው መጀመሪያ ከሌን ተቋም ትባያለች። ለምሳሌ ትምህርት ሚኒስቴር። ትምህርት ሚኒስቴር ደግሞ ስትጂ አይ ይሄ ጉዳይ አካል ጉዳተኞች ጉዳይ የሚመለከተው የማህበራዊ ጉዳይ ሚኒስቴር ነው። እዛ ደግሞ ስለዚህ ብዙ ስራ ያንፈልግም። ግን የምንፈልገው ለውጥ ግን ለማምጣት ግን የሶስቱ አካላት በጥምረት መስራታቸው ነው። ሶስቱ ለመስራቱ ግን ወሳኝ ነገር ነው ማለት ነው። ሩትን ዊንግስ ፕሮጀክት መርሲ ከተሰኘ ከሌላ ገባሬ ሰናይ ተቋም ጋር በመተባበር ሁሉን አቀፍ የገጠር ልማት ስራዎች ላይ በትምህርቱ ዘርፍ እየሰራም ይገኛል። የትምህርት ስርዓቱ አተገባበር ላይ እናገዛለን፣ ጥናት በተደገፈ መልኩ ማለት ነው። ከዛ ተጨማሪ ደግሞ የመምህራንን አቅም ግንባታ ላይ በደንብ እንሳተፋለን። እንደዚሁም ደግሞ ብዙ ጊዜ የትምህርት ጥራት ለማሻሻል ሲባል ብዙ ጊዜ የሚታየው ያው ይሄ አሰስመንቶ የምዘና ብዙ ጊዜ አንሰር አሁን የነሱ የምዘና ስርዓታቸውን በደንብ ቀጣይነትና ተከታታይነት ያለው እንዲሆኑ በማድረግ አሁን በተለይኛ ከእነሱ ጋር መስራት ከጀመረም ወደ ሁለት ዓመት ሆኖናል። አሁን ውጤት እያዩበት ያለ፣ በጣም ብዙ ውጤት እያዩበት ያለ፣ ብዙ ተማሪዎቻቸውን ማሳለፍ የቻሉበት ያው ከትምህርት ጥራት ጋር ተያይዞ ያሉትን ነገሮች እየቀረፉ ያሉበት ነው። ያው በቀጣይ ማፈል የምትሰራበት ነው። የሩት ኤንድ ዊንግስ አጋር መስራች ዶክተር ሰርካለም ግርማ ተቋማቸው በቀጣይ የጀመራቸውን ሀገር በቀል የመፍትሄ ሀሳቦች አፍላቂነትና አካቶ ትምህርት ስርዓት እንቅስቃሴዎች ላይ በሰፊው ጥረቱን እንደሚቀጥል አጋርቶኛል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ያደን ገረመው። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን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 የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን ዝግጅታችን የረቡዕ ምሽት ዝግጅታችንን ነው። ፕሮግራማችንን ወደ ማጠናቀቁ እየተቃረብን ነው። ከዚያ በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በዲጂታል መስክ የታየው መርታ በየትኛውም ዓለም ክፍል ለሚገኙ ማህበረሰቦች ትልቅ ጠቀሜታ ቢሰጥም በዚህ ክፍለ ዘመን ከሚታዩ የደህንነት ስጋቶችም አንዱ ለመሆን የበቃ ነው ሲል የዕለቱ ርዕሰ አንቀጽ መልእክቱን ይጀምራል። ስልሳ የሚሆኑ የተባበሩት መንግስታት ድርጅት አባል አገራትና የአውሮፓ ህብረት በጋራ ባወጡት መግለጫ ሀገራት ግንኙነታቸውን፣ ንግድና አስተዳደርን ለማሳለጥ በዲጂታል መሠረተ ልማት ላይ ጥገኛ በመሆናቸው በሳይበር መስክ ላይ የሚታየው አደገኛ የሆነ አጠቃቀም በኢንተርኔት በተሳሰረው ዓለም ውስጥ ከፍተኛ ስጋት ደቅነዋል ብለዋል። የሳይበር ደህንነት መሰረታዊ የሆኑ ስርዓቶቻችን ማለትም የኢኮኖሚና የዲሞክራሲ ተቋማት እንዲሰሩ ያስችላል ያሉት በተባበሩት መንግስታት ድርጅት የአሜሪካ ቋሚ ተወካይ ሊንዳ ቶማስ ግሪንፊልድ፣ በርካታ መንግስታዊም ሆነ መንግስታዊ ያልሆኑ ተዋናዮች በተቃራኒው እየሰሩ ነው ብለዋል። በመላው ዓለም የዲጂታል ግንኙነትን በመጠቀም ከሰለባዎች ትርፍ አግኝተዋል ከመንግስትና ከግሉ ዘርፍም ገንዘብና ውጥን ሀሳቦችን ሰርቀዋል። ጋዜጠኞችንና የሰብአዊ መብት አቀንቃኞችን ኢላማ አድርገዋል። ወደፊት ለሚከሰቱ ግጭቶች አመቺ ስፍራን ይዘዋል። እንዲሁም በዚህ በተባበሩት መንግስታት ድርጅት የሚገኘውን ጨምሮ ወሳኝ የሆኑ መሰረተ ልማቶች ላይ ስጋት ደቅነዋል። በተደጋጋሚ ስምምነት የጸደቀው በሳይበር ላይ በኃላፊነት እንድንጠቀም የሚያስችለው ማዕቀፍ ዓለም አቀፍ ሕግጋት በሳይበር ላይ ተግባራዊ እንደሚሆን ግልጽ አድርገዋል። ሀገራትም በሰላም ጊዜ በራሳቸው ፈቃድ ሳይበርን በኃላፊነት እንዲጠቀሙ ይጠበቃል ብለዋል ሊንዳ ቶማስ ግሪንፊልድ። ሆኖም ማዕቀፉን የደገፉ አንዳንዶች ችላ ለማለት መርጠዋል። ይባስ ብሎም አደገኛ ተዋናዮች ኃይል እንዲያገኙ አድርገዋል ሲሉ ማዕከላቸውን በድምፅ ተያይዞ የደረሰን ርዕሰ አንቀጽ አመልክተዋል። ይህም ለኮሪያ ህዝብ ዴሞክራሲያዊ ሪፐብሊክ የጅምላ ጨራሽ መሳሪያዎችንና የፕላስቲክ ሚሳይል ፕሮግራምን ለማካሄድ የሚፈጸሙትን አደገኛ የሳይበር ተግባራትን ይጨምራል። ሩሲያ በዩክሬን ጀርመን ቼኮስሎቫኪያ፣ ሊቱዋኒያ፣ ስሎቫኪያና ስዊድን የምታካሄደውን የሳይበር እንቅስቃሴዎች ይጨምራል። በሩሲያ የሚገኘው የስለላ ዳይሬክቶሬት ፖለቲካ ፓርቲዎችንና ዲሞክራሲያዊ ተቋማትን ኢላማ ማድረጉን ይጨምራል። ይህ ብቻ ሳይሆን የሩሲያ መንግስት በሳይበር ጥቃት በመፈጸም ቤዛን ለሚጠይቁት መደበቂያ ሆኗል። ጥቃት ፈጻሚዎች ባለፉት ቅርብ ዓመታት ውስጥ በሆስፒታሎችና ና ሌሎች ቁልፍ የመሰረተ ልማቶች ላይ በቢሊዮን ዶላር የሚቆጠር ኪሳራንና ከፍተኛ ጉዳት አድርሰዋል። ሁሉም ሀገራት ማዕቀፉን ተግባራዊ እንዲያደርጉና በሳይበር መስኩ ሰላምን እንዲሁም መረጋጋትን እንዲያሰፍኑ ጥሪ እናደርጋለን ብለዋል። ቋሚ ተወካያ በሰላም ጥበቃ ስራዎች ላይ የሳይበር ጥቃቶች እንዳይደርሱ ጥንቃቄ ለማድረግ ወይም ደግሞ የሳይበር ደህንነት የኒውክሌር መሳሪያ እገዳም በተመለከተ የተሻለ አስተዋጽኦ እንዲኖረው ለማድረግ ይህ ምክር ቤት ተግዳሮቶችን ከሳይበር ደህንነት አንጻር ማየቱን መቀጠል አለበት። አንዱ ሀገር በሌላው ላይ ለሚያደርሰው ጥቃት የዓለም አቀፍ ሕግ ተግባራዊ እንዲሆን በድጋሚ እናረጋግጥ ያሉት ሊንዳ ቶማስ ግሪንፊልድ ሀገራትም በሰላም ጊዜ በራሳቸው ፈቃድ ሳይበርን በኃላፊነት እንዲጠቀሙና እንዲሁም በሳይበር ላይ በሚፈጠሩ ክስተቶች አማካኝነት የሚከሰቱ ግጭቶች እንዲቀንሱ እናድርግ። በህግ ላይ የተመሠረተውን ዓለም አቀፍ ስርዓት እንጠብቅ። የዲጂታሉ ዓለም በገሃዱ ዓለም ላይ ያለው ተጽዕኖ ወደ ተሻለ ሁኔታ የሚያሻግር እንዲሆን እናረጋግጥ ሲሉ በተመድ የአሜሪካ ቋሚ ተወካይ ሊንዳ ቶማስ ግሪንፊልድ መናገራቸውን ጠቅሶ የዕለቱ ርዕሰ አንቀጽ መልእክቱን ደምድመዋል።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 የተከበራችሁ አድማጮቻችን፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በቀጥታ ሲተላለፍላችሁ የቆየውን የረቡዕ ሰኔ 19 2016 ዓ ም ዝግጅታችን ነበረ የተከታተላችሁ የቆያችሁት የዘወትር ዝግጅቶቻችን ከራዲዮው፣ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ዘውትር መከታተል ትችላላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብረውን ያመሸው ኤልያስ አስማረ ነው። ዋና አዘጋጃችን ጽዮን ግርማ፣ እንዲሁም ፕሮግራሞችን በማሰናዳት አብረውን ከተሳተፉት መላው የአሜሪካ ድምፅ ባልደረቦቻችን ጋር ሳስተናግዳችሁ ያመሸውት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ዘናደሩ።